You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ሰለሞን በላይ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ጀኔራል፣ ዶክተር አበራ ሽፈራው በደቡብ ኮሪያ ፑሳን ብሔራዊ ዩኒቨርሲቲ የኤሮስፔስ ምህንድስና መምህር። በቅድሚያ ፕሮፌሰር ሰለሞን ኢትዮጵያ የመጀመሪያዋ የሆነችውን ሳተላይቷን ዲሴምበር 20 2019 ወደ ህዋ አምጠቃለች ሳተላይቷን የማምጠቁ ፋይዳ ምንድን ነው? ከመጠቀችበት ጊዜ ጀምሮስ እስካሁን ድረስ ተልእኳም በምን መልኩ እየተገበረች ትገኛለች? አመሰግናለሁ። እንግዲህ የሳተላይቷን የማምጠቅ አላማዋ እንደሚታወቀው የኢትዮጵያ መንግስት በየአምስት አመቱ የሚያወጣቸው ቅድም እስትራቴጂዎች አሉ። ያን የህብረተሰቡን ችግር ለመቅረፍ ነው። ያን ለመቅረፍ ደግሞ ቴክኖሎጂ መርህ ኢኮኖሚን አሳድጋለሁ፣ ከእርሻ መርህ ኢኮኖሚ ወደ ኢንዱስትሪያላይድ መርህ ኢኮኖሚ አሳድጋለሁ፣ የህብረተሰብን ችግር እቀርፋለሁ ብሎ ነው ትልቅ ትኩረት የሚሰጠው ከዛም ደግሞ ትልቁን መነሻ የያዘው ቴክኖሎጂ ዘርፉ ነው። የትምህርት ስርዓቱም ቴክኖሎጂ ፎከስ መደረግ አለበት፣ ሁሉም በሳይንስና ቴክኖሎጂ መደገፍ አለበት ከሚለው ህዋ ሳይንስ ደግሞ የሚሰጠው አስተዋጽኦ እጅግ በጣም ከፍተኛ ነው። ሁሉንም አይነካው የለም። ሁሉም እንደ ቅመም የሚገባበት ስለሆነ እኛም ሳተላይትን የአስትሮኖሚ ቴሌስኮፕ ከተከልነ በኋላ ሁለተኛ ሚሽን አድርገን ያዝነው ሳተላይት ማምጠቅ አለብን። ሳተላይት ስናምጥቅም ምንድን ነው ቅድም የምንሰጠው ስንለው፣ በእርሻ ዘርፍ፣ በውሃ ዘርፍ፣ አካባቢ ጥበቃ ዘርፍ፣ በማዕድን ልማት ዘርፍ፣ ለከተማ ልማት አስተዳደር ዘርፍ ሊያግዝ የሚችል ሳተላይት ሪሞት ሴንሲንግ የመሬት መልከታ ሳተላይት ማምጠቅ አለብን ብለን ነው። ስለዚህ የእኛውም ፋይዳዋ በእነዚህ በጠቀስኳቸው ዘርፎች ምስል ታመጣለች፣ መረጃ ታመጣለች፣ ላይቭ መረጃ ታመጣለች። ለፖሊሲ አውዲት ይቀርባል፣ ለተጠቃሚ ይቀርባል፣ ቫሊድ ተደርጎልት ይቀርባል። እና ለዚህ ነው ዋናው ዓላማዋን ሚሽኗን ሰጣን ሳተላይት አለምጠን እንድንመጥቅ ያደረገን። በአሁኑ ሰዓት ከሀያ ወዲህ ምንድን ነው ያለችው እየሰራች ነው። ተግባሮ የሚለው እንግዲህ እግረ መንገድን ያው እድለኛ ነን ብዬ አስባለሁ። የመጀመሪያው ሙከራ ወይም የመጀመሪያ ላውንች ምንም ሰክሴስፉል በመሆኑ ጥሩ የሆነ ኢንስፓይሬሽን ፈጥሯል። ህብረተሰቡን ሁላችን ለሁለት ወራት ያክል አጠቃላይ የምናከናውነው የኦርቢት ኮሚሽን ከማድረጋችን በፊት ሁሉንም አይነት መረጃዎችን እየወሰድን እየተነተን እየሞከርን ነው። አሁን ሙሉ በሙሉ መረጃ እየወሰድን ነው። ሁሉንም አይነት መረጃ የትም ቦታ በኢትዮጵያ ውስጥም ይሁን ከዓለም ላይ በኢትዮጵያ ውስጥ በቀን አራት ጊዜ እንወስዳለን። ኦርቢቱ ማታ ሁለት ጊዜ፣ ቀን ሁለት ጊዜ ይመጣል። ትእዛዝ የሚሰጠው እኛ ጋር ነው። የተለያየ ቦታዎች ላይም እንደዚህ እየወሰድን መረጃ እያከማቸን እየተነተን ወደ መጨረሻ አካባቢ ላይ አጠቃላይ የሰራነውን መረጃ ቫሊው ጨምረንበት ለተጠቃሚ ለማድረስ ዝግጅት እያደረግን ነው እና በዚህ ደረጃ ላይ ነው ሁኔታ ላይ ደረጃ ላይ ያለው። ዶክተር አበራ በአሁን ወቅት በደቡብ ኮሪያ ሁሳን ብሔራዊ ዩኒቨርሲቲ በኤሮስፔስ ምህንድስና እያስተማሩ ነው። በዛ በቅድሚያ የኤሮስፔስ ምህንድስና ምንድን ነው? ምን አይነትስ አስተዋጽኦ እያደረጋችሁ እያደረጉ ነው ያሉት በኮሪያ ውስጥ? ካሳሁን፣ አመሰግናለሁ ለሰጠኝ ጊዜ። ምናልባት ከቃሉ ብነሳ ይህንን ኤሮስፔስ ኢንጂኒሪንግ የሚሉ ብዙ ለብዙ ሰዎች አመቺ ላይሆን ይችላል ብቺ ምንድን ነው በሚለው ዙሪያ ልጀምርና እነዚህ አምታት የሚሆኑ ቃላቶች አሉ። እንደ ኤሮኖቲካል፣ አስትሮኖቲካል፣ ኮስሞሎጂ፣ አስትሮፊዚክስ የሚባሉ ቃላቶች አሉ። እዚህ ትምህርት ኤሪያው በዚህ አካደሚክ ኤሪያ ላይ ያለ ሰው ነው ይህን የሚረዳው እና ኤሮስፔስ ስንል የሁለት ትምህርት ዘርፎች ክምችት ነው። አስትሮኖቲክስ እና ኤሮኖቲክስ የሚባሉ ሁለት የትምህርት ዘርፎች አሉ። እነዚህ ኤሮኖቲክስ የሚባሉት በመሬት ከባቢ አየር ውስጥ ለሚሄዱ ሰው ሰራሽ ተንቀሳቃሽ ነገሮች ላይ የምህንድስና ስራ መስራት ወይንም ሳይንሳዊ ጥናት ማድረግ ነው። አስትሮናውቲክስ ማለት ደግሞ ከመሬት ከባቢ አየር ውጭ ለሚሄዱት እንደው ለሬፈረንስ ያህል በኢንተርናሽናል ህግ መሰረት እስከ መቶ ኪሎ ሜትር ያለው ከፍታ የመሬት ከባቢ አየር የሚባለው ነው። ከዚህ ከመቶ ኪሎ ሜትር ውጭ ላለው ግን ከመሬት ከባቢ አየር ውጪ ነው ተብሎ ስለሚታመን አስትሮናውቲክስ በሚል የጥናት ዘርፍ ስር ነው ያለው። እንግዲህ ኤሮስፔስ ማለት እነዚህ ሁለቱን የሚያካትት ነው። በመሬ ከባቢ አየር ውስጥ እና ከመሬት ከባቢ አየር ውስጥ ውጪ ለሚቀሳቀሱ ሰው ሰራሽ ነገሮች ላይ የምህንድስና ስራ ወይንም ሳይንቲፊክ ስተዲዎችን የሚያካሄዱ ባለሙያዎች ናቸው እነዚህ በዚህ ኤሪያ ውስጥ ያሉ ሰዎች እና ኤሮስፔስ ኢንጂነሪንግ እንግዲህ በአለም ላይ በየቦታው ዴቨሎፒንግ ካንትሪ ጭምር ማለት ነው በጣም እየሄደ እያደገ ያለ ዲሲፕሊን ነው። በዚህ በኮሪያ ውስጥ በጣም ሄዷል። እንደውም ኤሮስፔስ ኢንዱስትሪ ሁሉ አላቸው። ዋናው ጠቀሜታው የኤር ኮምፕቲቲቭነስ ወይንም ኤር ዶሚነንሲን በዚህ በኤዥያ ውስጥ ለማምጣት ነው አላማቸው። የአየር ክልላቸውን ማስጠበቅ ትልቁ ሚና ነው። ግን እንደዛም ሲባል ያንን ብቻ ሳይሆን በታችም ደግሞ ከታች ጀምሮ እነዚህ ትናንሽ ሰው አልባ አይሮፕላኖችን፣ ትናንሽ ሌሎችን ፓይለት የሚሄዱ አይሮፕላኖችን ጭምር ያመርታሉ። ለተለያየ ጥቅሞች በተለያየ ሴክተሮች ይጠቀሙባቸዋል። በተለይም በሎ ኢንፎርስመንት ውስጥ ለአግሪካልቸር ይጠቀማሉ፣ ለዲዛስተር ማኔጅመንት ይጠቀማሉ። በተለያየ መስክ ላይ ለተለያየ ስራዎች ናቸው የሚውሉት። እነዚህ እና እኔ ስፔሲፊካሊ እየሰራ ያለውት ሰው አልባ ትናንሽ አይሮፕላኖችን ዲዛይን ማድረግ ነው ኤርክራፍቱን ስትራክቸራል፣ ኤሮ ዳይናሚክሱን ዲዛይን ማድረግ እንደውም ተጨማሪ ደግሞ የበረራ መቆጣጠሪያ ሶፍትዌሮችን ዴቨሎፕ ማድረግ ነው እየሰራን ያለ ነው እና ይሄ ነው ያለው። ካሳሁን እዚህ ኮሪያ ውስጥ በሀይለኛው እየተጠቀሙ ነው። እንደውም ከአሜሪካ ባገኙት እርዳታ ባቋቋሙት የህ የኤሮስፔስ ኢንዱስትሪ ትልቅ ደረጃ ደርሶ የራሳቸውን ኤርክራፍት ሁሉ ማምረት ደረጃ ላይ ደርሷል። በጣም መንጥቋል በብዙ ጊዜ ጥናት ነው ይህን ያረጉትና፣ ይህን ይመስላል የኮሪያን ኢንዱስትሪ በጣም አድጎ ነው ያለው በአሁኑ ሰዓት። ፕሮፌሰር ሰለሞን ሳተላይቷን ከማምጠቁ በፊት የራሱ የተቻለ ሂደት አለው። ከህዋ ስፔስ ምስረታ ጀምሮ በ2016 ነው የተመሰረተው፣ ብዙም ሩቅ አደለም። በአጭር ጊዜ ውስጥ አንድ ሳተላይት ማምጠቅ ችሏል። ያ ትልቅ አስተዋጽኦ ነው ወይም አንድ ስኬት ነው ብሎ ማለት ይቻላል፣ በጉልህ የሚነሳ። ይህንን ከመደረጉ በፊት ከምስረታው ጀምሮ እስካሁን ድረስ በምን መልኩ እየተጓዘ ነው ያለው የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት? ርግጥ የኢትዮጵያ ህዋ ሳይንስ አጠቃላይ አመጣቱ አበራማ አብሮ ተማሪም አባልም ስለነበረ ያውቋሉ። እና ከታች ነው የተነሳው። ከታች ነው የተነሳው ሲባል መንግስት ከላይ ውሳኔ ወስኖ አውዦ ምናምን ሳይሆን የህብረተሰቡ ትልቅ የሆነ ግፊት አለ። አነሳሱ መጀመሪያ ላይ መጀመሪያ ሲነሳ ከሳይንስ ሶሳይቲ ብሎ ተነሳ። ሶሳይቲው ዓላማዎችን ህብረተሰብን መቀስቀሱ ላይ ማስተዋወቅ ስራ ላይ እዛ ምንጦጦ ሊገነባ ተደረገ። ስለዚህ ከስፔስ ሳይንስ ወጥቶ ከዩኒቨርሲቲዎች ጋር በመሆን በፈረንጆች ሀያ አስራ ሶስት ላይ ኢንቶጦ ኦብዘርቫተሪ ና ምርምር ማዕከል የሚባል ራሱን ችሎ እንዲቋቋም ተደረገ። ያ ኢንቶጦ ኦብዘርቫተሪ ና ምርምር ማዕከል አስትሮኖሚ ና አስትሮፊዚክስን፣ ሪሞት ሴንሲንግ፣ ስፔስ ሳይንስ ና አፕሊኬሽንን ትንሽ ግራጁዌት ፕሮግራምም አለ ያን ና ትንሽ ኢንስትሩመንቴሽንን ጨምሮ ይሄ የሳተላይት ሃሳቡ ማብሮ ነበረ እና ተቋቁሞ፣ ይሄ ነው ትልቅ እንግዲህ እኛ በእኛ እይታ ለኢትዮጵያ ስፔስ ሳይንስና ቴክኖሎጂ መስራት ና አሁን ኢትዮጵያ ስፔስ ፕሮግራም ያለበትን ደረጃ ትንሽ መሰረት የጣለው ከሁለት ሺ አስራ ሶስት እስከ ሁለት ሺ አስራ ስድስት ለሶስት አመት ያትያክል በርካታ ስራዎች ኢንተርናሽናል ግንኙነቱ፣ አስትሮኖሚካል መሳሪያዎች መስራቱ፣ ኢንጂነሮቻችንን በዛ ዘርፍ ላይ የተወሰነ ስልጠና እንዲያገኝ ማድረግ ግራጁዌት ፕሮግራም ለዛ ግባት የሆኑትና ስልጠን ኢትዮጵያ ውስጥ ስፔስ ፕሮግራምን አስትሮኖሚ ማስተዋወቅ ሥራ ተሰርቷል። እርግጥ ብዙ ተሰርቷል ባይባልም፣ ከዛ በኋላ የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ለማቋቋም ያው ቀላል አልነበረም፣ ከባድም ነበረ። እንጦጦን አሁን በክቡር ጠቅላይ ሚኒስተር የሆኑት ሚኒስተር በነበረውበት ጊዜ አስራ ስድስት ላይ መጀመሪያ እንጦጦ ወደ ሳይንስና ቴክኖሎጂ ኢንስቲትዩት እንዲዞር አደረግና ከዛ በኋላ ኢንስቲትዩት አቋቋመ። ጎን ለጎን ግን ይሄ ሳተላይት ፕሮጀክትን ፊርማና ገና ባይቀርም ፊዚቢሊቲ ስታዲ፣ ሌሎች ግንኙነቶች ግን ያው እንጦጦ በነበረበት ጊዜ ሙሉ በሙሉ ተተናቆ ነበረ። ሁለት ሺህ አስራ ስድስት እንደተቋቋመ ወዲያውኑ እንግዲህ መንግስት እውቅና ስለሚያስፈልገው ጠቅላይ ሚኒስተሩ ወይም በዛ ሰዓት ሚኒስተር የነበሩት መንግስትን ወክሎ ፈረሙ። ከተፈረመ በኋላ ወደ ፍጥነት ፕሮጀክት ሚሄድ ነው። ስለዚህ ሳተላይቷ እቺ መሬት ምልከት ወይም ደግሞ ሰንሲን ማለት ሳተላይቱ አንድ ብትሆንም ስንሰራቸው የነበሩ በጣም ብዙ ፕሮጀክቶች አሉ። አንዱ ኢትዮጵያ የስፔስ ፖሊሲን ስትራቴጂ ይኖራታል፣ መኖር አለባት። አለም አቀፍ ህግን የራሱን ውሌት እንደሚታቅታቻ መካሄድ ስለነበረበት ስፔስ ፖሊሲና ስትራቴጂ ጸድቋል። የኢትዮጵያ ስፔስ ፖሊሲና አሁን ፖሊሲ ያላት ስትራቴጂ ያላት ወደ ሄድ ይታወቃል። የኢትዮጵያ ስፔስ ፕሮግራም ሁለተኛው ሌሎች ተቋምን፣ ተቋም ማድረግም አንዱ ነው፣ ስፔስ ኢንስቲትዩትን ማደራጀት ነው። አሁን አበራሲ ተሰ እንደነበረ በሁለት ማዕከል እናቋቁማል ነው። ኤሮኖቲክስ እና አስትሮኖቲክስ ማዕከል ብለን ቴክኖሎጂ ላይ በደንብ የሚሰሩትን የሰው ኃይል በቂ ባይሆንም አደራጀን። እንጦጦ ኦብዘርቫተሪ ደግሞ ምርምር ላይ እና ሌሎች ጉዳዮች ላይ የሚሰራው ስልጠና ላይም ጨምሮ የሚሰራው ይህ ነው። በሪሰርቹ ላይ ሰፊ ሪሰርች ስራ ይሰራል። ሌላኛው ምናልባት ከእቺ ሳተላይት በቂ አይደለችም። ቀጣይ ምንድን ነው የሚለውን ፌዝ በፌዝ ፕሮጀክቶችን ሰርተናል። አሁን ወደ ስራ እየገባን ስለሆነና ኮሚኒኬሽን ሳተላይት መግባት ላይ አስፈላጊውን ዝግጅት አድርገናል። የአይቲ የምንለው ከጫፍ እስከ ጫፍ ሳተላይትን የምንገነባበት ቴስት የምናደርግበት ሁሉ ነገር አሁን በሚቀጥለው እስከ ኢንድ ኦፍ ማርች ድረስ ፕሮጀክቱን ኦፊሻሊ ላውንች እናደርጋለን። ቀጥሎ ያለውን ሳተላይት ምክንያቱም በቂ አይደለም በጣም ብዙ ሳተላይት ያስፈልገናል። እሱ ላይ ማስፈላጊውን ቅድመ ሁኔታ ቀድመን ዊልን በኔክስት ሌዘን ቱ ይርስ ላውንች ማድረግ ስላለብን እሱ ላይም እና እየሰራን ነው። ጥሩ ነው ብዬ ያስባለው በዓለም አቀፍ ደረጃም ቢሆን ኢትዮጵያ በአፍሪካም ቢሆን በስፔስ ዘርፍ ላይ በተለይ ምስራቅ አፍሪካ ላይ ትንሽ ተጽዕኖ የምትፈጥር ጥሩ አገር ነው። ጥሩ እንቅስቃሴም አለ። አጠቃላይ ሲታይ ግን ፖሊሲ ሜከርስ ካውንስሉ ከጫፍ ከመንግስት እስከ ሕብረተሰቡ ድረስ ጥሩ አመለካከት እንዲኖር አድርገናል። በዩኒቨርሲቲዎችም ዘርፉም ቢሆን ምክንያቱም ዩኒቨርሲቲዎች ሰዎች ማሰልጠን ስላለባቸው አንዳንድ ዩኒቨርሲቲዎችን ዝግጁ የሆኑትን ከሪክለም ሳፖርት አርገን እንዲከፍቱ አድርገናል። ዘንድሮ ማስተርስና ፒኤችዲ አሁን መቀሌ ከፍተዋል። ጅማም የተወሰኑትን ከፍተዋል። መወር ደግሞ ፖሽ እያረግነ ነው። አዳማም እንዲከፍት የተወሰኑትን እና ሌሎችም ባህር ዳር አሁን ከነበረው አጠናቅሮ በዚህ በስፔስ ዘርፍ በተለያየ ዘርፍ አስፍቶ እንዲከፍት የተነሳ ድጋፍ እየሰጠን ነው። እና እኛ በተቻለ መጠን ጥሩ ላይ ያለ ይሄ ብቻ ሳይሆን ትናንሽ ኩብሳትን ወጣቶች ግራጁዌት ተማሪዎቹ እንዲለማመዱበት የሚለማመዱትን እጃቸው የሚፈታቱበትን የሚማሩበትን እንደ ፕሮጀክት አድርገው የሚያመጡ ከሆነ ከዩኒቨርሲቲዎች የሚመጡትን የምንደገፍበት ስርዓትም አለን። ወደዛ እንዲሄዱና እነዚህ አክቲቪቲዎችን እንግዲህ በአጭሩ ባለፉት ሶስት አመታት ሰርተናል። ግን ሰርተናል ብንልም ገና ብዙ እንደሚጠብቅን እጅግ በጣም ከባድ ቻሌንጅ ፈተና እንዳለብን ግን እያወቅን ነው እላለሁ። መልካም ፕሮፌሰር ሰለሞን በላይ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ጀኔራል፣ ዶክተር አበራ ሺፈራው በደቡብ ኮሪያ ፑሳን ብሔራዊ ዩኒቨርሲቲ የኤሮስፔስ ምህንድስና መምህር ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። እናመሰግናለን።